SBS ሬዲዮ ወቅታዊ ጉዳዮች የኮሮና ቫይረስ የተስፋፋ ባለበት ወቅት በአንድ በኩል የተወሰኑ የሴቶች መጠለያ ሰጪዎች ከቤተሰብ አመፅ ሽሽት የመጠለያ አገልጋሎቶችን ጠያቂዎች ስልክ ድወላ መጨመሩን ሲገልጡ በሌላ በኩል በመድብለ ባህል ማህበረሰብ ሴቶች በኩል ግና የስልክ ጥሪዎች ጸጥ ማለታቸው እጅጉን አሳሳቢ ይሆናል። አንድ ሜልበርን ውስጥ የመድብለ ባህል ማህበረሰብ ግልጋሎት ሰጪ ድርጅት የኮሮና ቫይረስ ቀውስ ከተከሰተ ወዲህ ከቤት ውስጥ አመፅ ሸሽተው ለመውጣት እርዳታ ይጠይቁ የነበሩ ሴቶች ቁጥር በብርቱ መቀነሱን ጠቁሟል። የደቡብ ምስራቅ ማህበረሰብ ዋና ሥራ አስፈጻሚ ሮንዳ ካምበርላንድ የእርዳታ ጥየቃ የስልክ ጥሪዎች ጸጥ ማለት አሳሳቢ መሆኑን ሲገልጹ፣ ማናቸውንም ሪፖርት አስመልክቶ የቤተሰብ አመፅ በጥቅሉ ጸጥ ብሏል። ይሁንና በተለይም መጤ ሴቶችን በተመለከተ ያለንዳች ገዛ ቤት ውስጥ በአመፅ ተውጠው መቀመጥ ምን ሊመስል እንደሚችል መገመት ትችላላችሁ ብለዋል። ወይዘሮ ካምበርላንድ የሚመሩት ድርጅት በሜልበርን ደቡብ ምስራቅ ክፍለ ከተማ ዳንዲኖንግ ውስጥ የዳግም ሰፈራ ግልጋሎቶች ድጋፍ ሰጪ ነው። የክፍለ ከተማው 70 ፐርሰንት ያህሉ ነዋሪዎች እንግሊዝኛ ቋንቋ አፍ ማፍቻቸው ያልሆነ ማኅበረሰብ አባላት ናቸው። ወይዘሮ ካምበርላንድ በኮሮና ቫይረስ ቀውስ ሳቢያ እንደ ልብ ወጥቶ ግልጋሎቶችን ለማግኘት በማይንቀሳቀሱበት ወቅት ሴቶቹ ቤት ውስጥ የከበደ ሁኔታ ሊገጥማቸው እንደሚችልና እነሱንም እንደ ልብ ለማግኘት እንደሚያወክ ተናግረዋል። አመፁን የሚፈጽምባቸው ወይም ቁጥጥር የሚያደርግባቸው ሰውም እዛው ቤት ውስጥ ብዙውን ጊዜ ስለሚያሳልፍ ስልክ ደውለው እርዳታዎችን ለመጠየቅ አዋኪ እንደሚሆንባቸው አመላክተዋል። በሌላም በኩል በኒው ሳውዝ ዌልስ ሰባት የሴቶች የማኅበረሰብ መጠለያን የሚመሩት ዋና ሥራ አስፈጻሚ አናቤል ዳንኤል ድርጅታቸው ከቶውንም በ30 ፐርሰንት ያሻቀበ ምን አይነት እገዛ ሊያገኙ እንደሚችሉ የሚጠይቁ ሴቶችን የስልክ ጥሪዎች የተቀበለ ቢሆንም መጠለያውን ለመጠቀም ገና በስልክ ጥሪዎቹ መጠን እውን ሆኖ እንዳላዩ ተናግረዋል። አያይዘውም ያለኛ የሚነግረን ምንድነው ሰዎች ሙሉ በሙሉ መንቀሳቀስ አይቻል ይሆናል በሚል በጣሙን ፍርሃት እንዳደረባቸውና ያም ገጥሟቸው ባለው የቤት ውስጥ ወይም የቤተሰብ ዓመፅ ላይ የበረታ ውጥረትን እንዳናረባቸው ነው። ከቦታ ወደ ቦታ የመንቀሳቀስ ገደቦች መጣል ከተውንም በቀን ለ24 ሰዓታትና በሳምንት ሰባቱንም ቀናት ለጉስቁልና ከሚዳረጋቸው ጋር ዘወር ሳይሉ አብሮ መቆየት ማለት ነው። ይህም ምንን ይጨምራል? በእንቅስቃሴዎቻቸው የኢንተርኔት አጠቃቀማቸውና የስልክ ንግግሮቻቸው ላይ ዐይኖችን ጥሎ ቁጥጥር ለማድረግ ያመቻል በማለት በወረርሽኙ ሳቢያ የእንቅስቃሴ ገደቦች በቤት ውስጥና በቤተሰብ ዓመፅ ውስጥ ባሉ ሴቶች ላይ የከፋ ውጥረቶችንና ቁጥጥሮችን እንደሚያሳድር ገልጠዋል ይህንኑ ከግምት ውስጥ በማስገባትም የፌዴራል መንግስቱ ማርች 29 አሁን ባለው የቤት ውስጥና የቤተሰብ አመፅ ብሔራዊ ፕላን በጀት ላይ ለተጨማሪ ግልጋሎቶች ማዋያ 150 ሚሊዮን ዶላርስ መድቧል። ገንዘቡም የቤተሰብ አመፅ ለገጠማቸው ቤተሰቦች የምክር አገልግሎት መስጫነት ለ1 800 ሪስፔክት የቀጥታ ስልክ ጥሪ ሜንስላይን አውስትሬልያና ለሌሎች የሴቶችና ልጆች ድጋፍ ሰጪ ፕሮግራሞች የሚውል ነው። ከዚሁ ጋር በተያያዘም የኮሮና ቫይረስን አሉታዊ ተጽዕኖች ለመቋቋም ለአእምሮ ጤናና ሜዲኬር ግልጋሎቶች የሚውል አንድ ነጥብ አንድ ቢሊዮን ዶላርስ ተካቶ ተመድቧል። የአውስትሬልያ መንግሥት የጤናና ደህንነት ኢንስቲትዩት እንደሚጠቁሙም ከስድስት አንድ አውስትራሊያውያን አካላዊ ወይም ወሲባዊ አመጾች ገጥመዋቸዋል። ይኸው ኢንስቲትዩት በ2019 ሪፖርቱ በተለይም በመድብለ ባህል ማኅበረሰብ አባል ሴቶች ላይ የሚደርሰው የቤተሰብ አመጽ ከፍተኛ መሆኑን ገልጿል። ባለፈው እሁድ ኤቢሲ የቤተሰብ አመጽ ድጋፍ ሰጪ ድርጅቱን ወይስን ጠቅሶ ሪፖርት እንዳደረገው የቤተሰብ አመጽ ፈጻሚ ወንዶች ኮሮና ቫይረስ ይዞኛል በማለት ሴቶችን ቤት ውስጥ አቆይቶ ለመቆጣጠር የቫይረሱን ቀውስ በሐሰት ይጠቀሙበት ነው ብሏል። በሌላም በኩል የቪክቶሪያ ፖሊስ ለኤስቢኤስ ኒውስ እንደገለጠው ከ2020 የመጀመሪያዎቹ ወራቶች ላይ የተመዘገቡ የቤት ውስጥ ጥቃቶች ላይ ተጨማሪ ይሆኑ ሪፖርቶች አልተመዘገቡም። ይሁንና ከቤተሰብና የቤት ውስጥ አመፅ ወጥተው መጠለያዎችን ለሚሹ ግለሰቦች ግልጋሎት ሰጪ ድርጅቶቹ አሁንም እገዛዎቻቸውን ለመስጠት ክፍት መሆናቸውን ወይዘሮ ዳንኤል ተናግረዋል። እርሶም ወይም ሌላ የሚያውቁት ሰው ከቤት ውስጥ ወይም ከቤተሰብ አመፅ ጥቃቶች እገዛን የሚሹ ከሆነ በ1800 ሪስፔክት ወይም 1800 ሰባት ሶስት ሰባት ሰባት ሦስት ሁለት መደወል ይችላሉ። ወይም 1800 ሪስፔክት ኦርግ au ድረገጽን ይጎብኙ። ሁኔታው አስቸኳይ ከሆነም 000 ይደውሉ። በተጨማሪም የመድበለ ባህል ማኅበረሰብ ሴቶች 18 00 7 5 5 9 8 8 መደወል ይችላሉ።